ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ዶክተር ሀይላይ አብርሃ በፍሌንደርስ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ ዶክተር ከፍ ያለው አለነ በከርተን ዩኒቨርሲቲ የህብረሰብ ጤናና ቴሌቶን የህፃናት ምርምር መካነ ጥናት ተመራማሪ ዶክተር ያየ ሂራድ አለሙ በሞናሽ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ ና መምህር ሶስታችሁም በቅርቡ አውስትራሊያ ውስጥ የተመሰረተው በአውስትራሊያ ኢትዮጵያውያን ተመራማሪዎች በይነ መረብ የምርምር አባላት ናችሁ ጁን 13 አዘጋጃችሁትና በኮቪድ-19 ላይ ባተኮረ አንድ ሳይንሳዊ የውይይት መድረክ ላይ የምርምር ግኝቶቻችሁን አቀርባችኋል። በቅድሚያ ዶክተር ሃይላይ ኢትዮጵያ ውስጥ የኮቪድ-19ን የመስፋፋት የጉዳትና የሞት መጠን አስመልክቶ የጥናታችሁ ትኩረት የሚያሳየው ምንድን ነው ከሚለው ለምን አንነሰም አመሰግናለውኝ፣ ካሳሁን በመጀመሪያ ለዚህ እድልና ባለፈው እኔና ለሌሎች ጓደኞቼ እየሰራ ነው ላለው ስራ በተከታታይ ኤስቤሶች እየዘገባችሁ ስለሆነ ምስጋናዬን ማቅረብ እፈልጋለውኝ። ባለፈው ለመነካካት እንደሞከርነው ይሄ አብረን ባለው ወይም ደግሞ የኢትዮጵያውያን ተመራማሪዎች በአውስትራሊያ የተቋቋምነው ቡድን ካስቀምጥናቸው አራት ዘርፎች አንዱ የሆነው የበሽታው ባህሪ ስርጭትና መከላከያ መንገዶችን በተመለከተ ለማጥናት የተቋቋመ ቡድን ነው። ይሄ እኔ የማስተባብረው ዛሬ እዚህ ያሉ ጓደኞችም በንዑስቱም የሚያስተባብሩት ነው። ስንነሳ ሶስት ጥያቄዎች ለመመለስ ነበር የተነሳ ነው ዋና ዓላማው ኮቪድ በኢትዮጵያ ምን ምን ስራ እየተመለከተ ነው የሚለውን ነገር ለመመከት ማለት ነው። አንደኛ ከዚህ ለበሽታው ተጋላጭ የሆኑ የህብረተሰብ ክፍሎችና አካባቢዎችን ለመለየት ምን የተሰራ ስራ አለ የሚለውን መረጃ ለማጠናከር እንደ መጀመሪያ ርዕሳችን አድርገን ተነስተናል። ይሄ በተጨማሪ በንስኩልነትን ሳስተባብረው ነበረ። ሁለተኛ ደግሞ የኮቪድ በሽታው የት አካባቢ ነው ከፍተኛ ስርጭት ሊታይ የሚችለው? እንደገና በሽታው በብዛት በጠና ሊታመምባቸው የሚችሉባቸው ሰዎች እና አካባቢዎች ውስጥ የት አካባቢ እና ምን አይነት ሰዎች ናቸው የሚለውን ለመለየት ነው። ይሄ በእንግሊዝኛ ሪስክ ማፒንግ የምንለው ነው። ን ደግሞ ዶክተር ከፍ ያለው ከካርቴ ዩኒቨርሲቲ በንስ ብድነት ሲያስተባብረው ነበረ። ከዛ በሶስተኛው ፎከስ ያደረግነው ነው ወደ አዲስ አበባ ነው የኮቪድ በሽታ በአዲስ አበባ መቼ ነው ጫፍ ሊደርስ የሚችለው፣ ስንት ሰው ያህልስ ሊጠቃ ይችላል፣ እንደገና ምን ቢደረግ ነው ቁጥሩስ ሊቀንስ የሚችለው፣ እንዲሁም ደግሞ ይሄ ጫፍ የሚደርስበት ጊዜስ ምን ብናደርግለው ልንገፋ ምንችለው የሚለውን ጥያቄ ለመመለስ ይህም ተጨማሪ ፎርካስቲንግ የሚባል ንዑስ ቡድን አቋቁመናል። ይሄ ዶክተር ረሳለኝ እና አሁን እኛ ጋር ያለው ዶክተር ያየህራድ በበላይነት ሲያስተባብሩ ነበር እና እነኝህን መረጃ አጠናክረን ኢትዮጵያ እየታየ ያለውን ኮቪድ በሽታ ጉዳት ለመቀነስ ነው ዋና አለማችን። በአጠቃላይ ስራው ሲታይ አሁን በኢትዮጵያ ብዙም አጥጋቢ የሆነ ስራ እየተሰራ አይደለም። በተለይ በከዚህ ከተጋላጭነት አንጻር እየተሰራ ጥናት ማለት ነው። ሰውኛ ያገኘ ነው። አሁን በአፍሪካ ዙሪያ ላይ ያገኘ ነው። አንደኛ ደረጃ በብዛት የታጨቀ ማህበረሰብ የሚኖርበት አካባቢ ይሄ በእንግሊዝኛ ሀይ ደንሲቲ ፖፕሌሽን የምንለው ያለበት አካባቢ ለኮቪድ በሽታ ለመተላለፊያ መንገድ የተጋለጠ ነው የሚል መረጃ ነው እያገኘ ነው። እንደዚሁም ደግሞ ይሄ በነጻ ገበያና የተሻሻለ ዲሞክራሲ ያለባቸው ሞር ወደ ኒዮሊበራል አገሮች የሚያጠነጥን ወይ ደግሞ ኒዮሊበራል ፖሊሲን የሚከታተሉት እነሱም ክፍት የሆነ ገበያ ስላላቸው ለኮቪድ በሽታውን የተጋለጡ የሚለውን መረጃ አግኝተናል። እንደዚሁም ደግሞ ከቱሪስት መዳረሻ የሆነ አካባቢዎች ብዙ የአየር ጉዞ ያለባቸው ወይ ደግሞ ይሄ ፍላይት ኮኔክሽን የምንለው ያለባቸው አካባቢ እነኝህም ለኮቪድ በሽታው የተጋለጡ ናቸው። በእድሜ ጠና ባሉ ሰዎች ስንመጣ ለኮቪድ ሲቨሪቲ የተጋለጡ ናቸው የሚል መረጃ ነው ያገኘ ነው ከዛ በተጨማሪ አንድ እና ከዛ በላይ ያላቸው የቆየ በሽታ ወይ በእንግሊዝኛ ክሮኒክ ኢልነስ የምንለው ያለባቸው በሽተኞችም ለኮቪድ በጠና መታመም ወይ ኮቪድ ሲቨሪቲ የምንለውን እየተጋለጡ ነው የሚሆኑ ማለት ነው። እነኝህና መሰል ነገሮች አሁን ለጊዜው በኢትዮጵያ እነኝህ ነገሮች ይከሰታሉ አይከሰት የሚለውን ነገር ብዙም የተጠና ጥናት የለም። ይህንን እና መሰል ክፍተት ለመሙላት ቅድም የነጠቀስኳቸው ንዑስ ቡድኖች ተጨማሪ ጥናት አድርገናል። ምን አይነት ሰዎች የት አካባቢ ነው ኢትዮጵያ ላይ በሽታው እየተዛመተ ያለ የሚለውን ነገር ተጨማሪ ጥናት አድርገናል። ይሄ በእኛ በኩል በአጠቃላይ በቲሙ በዚህ ዙሪያ ሲያጠነጥን ነበረ። በበለጠ ደግሞ ዶክተር ከፍ ያለው እና ዶክተር አየህ ራድ ያቀርቡታል ማለት ነው። እውነት ነው። ዶክተር ከፍ ያለ በዚህ ላይ የገበ ጥናቶ ያቀረቡት በእለቱ እርሶኖት በተለይም በከፍተኛ ደረጃ በአማራ ክልልና በኦሮሚያ ክልል ቫይረሱ ሊስፋፋበቸው የሚችል በሚል ጠቁመዋል። እነኚህ ሁለቱ ክልሎች ከሌሎቹ በበለጠ ለቫይረሱ መስፋፋት አመቺ የሆኑበት ምክንያት ምንድን ነው? በሌሎች አካባቢዎች ውስጥ ዝቅተኛ የሆኑባቸው አስባቦች ምንድን ናቸው? ካሳሁን በቅድሚያ ስለሰጠህን እድል በዚህ ቀርበን እንድንነጋገር ስላደረግህን በቅድሚያ አመሰግናለሁ። ያነሳሀው ጥያቄ ከመምጣታችን በፊት የእኛ የጥያቄ አላማ በተለይ በኛ ቡድን ስር ምንድን ነው ስንሰራ የነበረውን የሚለውን ትንሽ ገለጻ ላድርግልህና ወደ አነሳሀው ጥያቄ በቀጥታ እሄዳለሁ። የኛ ቡድን ምንድን ነው ሲሰራ የነበረው ሶስት ጥያቄዎችን ለመመለስ ነው። የመጀመሪያው ጥያቄ በሀገራችን በየትኛው አካባቢ በብዛት ቫይረሱ ሊስፋፋ ይችላል የሚል የትንበያ ካርታ ማዘጋጀት ነው። ሁለተኛ ደግሞ ከዚሁ ጋር ተያይዞ በጸና ሊታመሙ የሚችሉ ሰዎች በየትኛው ቦታ በስፋት ሊኖሩ ይችላሉ የሚለው ሁለተኛው ጥያቄ ነው። ሶስተኛው ጥያቄ ከቫይረሱ ጋር በተያያዘ ቁጥራቸው ብዙ የሆኑ ሰዎች በየትኛው አካባቢ ወይም ቦታ ሊሞቱ ይችላሉ የሚሉ ሶስት አንኳር ጥያቄዎችን ለመመለስ ነበረ የኛ ጥናት የተጠናው። እንግዲህ ይህንንም ያጠና ነው የቫይረሱን አሁን ያለውን ስርጭት ግምት ውስጥ በማስገባት ሳይሆን ቅድም ዶክተር ሀይ ላይ እንዳለው ቫይረሱን ሰራጭ ምክንያት የሚሆኑ ነገሮች ስላሉ እነሱን እንደ ጠቋሚ በመውሰድ የእነዚያ ስርጭት ያለባቸው ቦታዎች ላይ ቫይረሱ ስርጭት ምን ይመስላል የሚለውን ግምት ውስጥ በማስገባት የተለያየ ሳይንሳዊ የሆኑ ሞዴሎችን በመጠቀም እንግዲህ በእንግሊዝኛው ጂኦስፓሻል ሞዴል የምንለዋለን እሱን በመጠቀም ነው እንትን ያልነው እና ከዚህ አንጻር ስናይ መጀመሪያ ያየነው ምንድን ነው የትኛው አካባቢ ላይ ነው ለቫይረሱ ምላሽ ለመስጠት በቂ ዝግጅት ያደረጉ አካባቢዎች የትኞቹ ናቸው የሚለውን ለመለየት ነበረ ያጠና ነው ከዛም ጋር ተያይዞ እረፋማ አካባቢ ያሉ ቦታዎች ዝቅተኛ የሆነ በሽታውን የመከላከል ዝግጁነት እንዳላቸው ነው የእኛ ሞዴል የሚያሳየው አንተ ወዳልከው ጥያቄ ስመጣ ስርጭቱ በብዛት ይከሰትባቸዋል ያልናቸው ቦታዎች ወይም ደግሞ የኛ ሞዴል የሚያሳየው በአማራና በኦሮሚያ ክልል ብቻ ሳይሆን ከአዲስ አበባ ውጭ ያሉት ክልሎች ተጠቂዎች ናቸው የሚል ነው ያሳየ ይህ ማለት አሁን ባለበት ሁኔታ ላይ ካልቆመ ወደ ሌሎች ክልሎች ከተዛመጠ እና አሁን እንደምናየው ኮሚኒቲ ትራንስሚሽን የሚባለው ማለትም ማህበረሰብ ውስጥ ገብቶ መስፋፋት ከጀመረ ከአዲስ አበባ ውጭ ያሉ ሌሎች ክልሎች በብዛት ሊጠቁ ይችላሉ፣ በቫይረሱ ስርጭት በብዛት ሊጠቁ ይችላሉ ብለን ነው የነው። ከዚህም ጋር ሶማሊያን ክልል ጨምሮ፣ አፋርንም፣ ኦሮሚያን፣ አማራም ክልል ጨምሮ በብዛት ሊሰራጭ ይችላል የሚል ትንበያ ነው ያለው እና ከአዲስ አበባ ውጭ ያሉት ኦሮሚያና አማራ ክልል አንተ ያነሳኸው በእኛ ጥናት የሚያሳየን ምንድን ነው እነዚህ አካባቢዎች ላይ ሰዎች በጠና የመታመም እድላቸው እነዚህ አሁን የጠራዋቸው ሁለቱ ክልሎች ላይ በስፋት ሊሆን ይችላል የሚል ግምት ነው የሚያሳየው። ይህም የሆነበት አንዱ ምክንያት እኛ እንዳየነው ከሆነ እዚህ አካባቢ ላይ ብዙ በሌሎች በሽታዎች ምክንያት እየተከሰቱ ለምሳሌ እንደ የደም ግፊት፣ የስኳር በሽታ እና ሌሎች በሽታዎች እዚህ አካባቢ ላይ ይገኛሉ የሚል ስላሳየን ከዚያ ጋር ተያይዞ ነው እነዚህ ክልሎች በጠና ሰዎች ሊታመሙባቸው ይችላሉ የሚል እይታ የሚያሳየው የእኛ ካርታ ማለት ነው። ግን በስፋት በሽታው ይሰራጭባቸዋል የሚለውን ካየን በተለይ በሶማሊያን ባፋርም እንዲሁም በደቡብም በሌሎቹ የሀገራችን ከአዲስ አበባ ውጭ ባሉ የሀገራችን ክፍሎች በስፋት ሊፋፋ እንደሚችልና የበዛ ቁጥርም ከአዲስ አበባ የበዛ ቁጥር ወደፊት እዚህ አካባቢ ሊከሰት እንደሚችል ነው የኛ ሞዴል የሚያሳየው ማለት ነው ካሳሁን መልካም ዶክተር ያየሄራዴስ በእናንተ ቡድን ጥናቱን ትኩረት ያደረገው እንደዚሁ ስሌታዊ ትንበያ ሞዴል ላይ ነው የእናንተስ ትኩረት በተለይ አዲስ አበባ ላይ የሆነበት ምክንያት ምንድን ነው ተኮራችሁትስ ከምን አኳያ ነው ካሳሁን ለሰጠህን እድልም አመሰግናለሁ ይሄ አሁን አንተ የገለጽከው የሂሳብ ቀመርን እና የቫይረሱን ባህሪ ተፈጥሯዊ ዑደትን በማቀናጀት የሚሰራው የትንበያ አይነት የሚነሳበት አንደኛው ማህበረሰቡ ውስጥ ቫይረሱ እየተሰራጨ ነው ብለን ነው። በዚህም አንድ ሰው ለስንት ሰው ሊያስተላልፍ ይችላል የሚለውን እስካሁን ከአዲስ አበባ ሪፖርት ይደረጉ ከነበሩ በየቀኑ ከሚገኙ የፖዘቲቭ ወይም ቫይረስ ባለባቸው የተባሉ ቁጥሮች ተመስርተን ነው ያሰላ ነው። ስለዚህ አሁን አዲስ አበባ ላይ የሰራ ነው ሞዴል ለወደፊቱ በሌሎች የሀገራችን ክፍሎች የሚተገበር ቢሆንም የተለያዩ ሁኔታዎችን በማመቻቸት ነባራዊ ሁኔታውን እንዲያሳይ በማስተካከል ምክንያታችን ግን አዲስ አበባ ላይ አሁን ማህበረሰቡ ውስጥ ቫይረሱ እየተሰራጨ ነው እና ስለዚህ አዲስ አበባ የሀገራችን የኮቪድ ወረርሽኝ ማዕከል በመሆኗ፣ ይሄን የተመለከተ ስርጭቱ ምን ይመስላል? ዶክተር ሀይላይ እንደገለጸው መቼ ከፍተኛውን ቁጥር እናያለን? ምን ያክልስ ይሆናል? አሁን ባለን መረጃ መሰረት ቤታ መሰረት በሚል ሌላው ደግሞ አዲስ አበባን ከሰዎች ንክኪ አንጻር ከሌሎች የሀገራችን ክፍሎች ስናነጻጽራት ሰዎች በትራንስፖርት ወይም በሕዝብ ማመላለሻ በቀላሉ የሚገናኙባት መንገዶች፣ ሌሎች የባቡር የታክሲም አገልግሎት ከሌሎች የሀገራችን በተለይ ከገጠራማው የሀገራችን ክፍል አንጻር ሰዎች በቀላሉ የሚነካኩባት እና ቫይረሱን በንክኪ የሚተላለፍ በመሆኑ አዲስ አበባ ከሌላው የተለየች ናት። ይሄም አሁን ደግሞ ቫይረሱ በማህበረሰብ ውስጥ እየተሰራጨ ነው። ስለዚህ ይሄን የሚያሳይ ትንበያ መስራት አለብን። መጀመሪያ ቀጥሎ ለሌሎችም የክልል ከተሞች እንዲሁም የገጠሩ ክፍልም የሚሆን የተለየ ደግሞ ከአዲስ አበባው ጋር ተመሳሳይ ሳይሆን ያን አካባቢ የሚመስል የሰው ለሰው ንክኪው በገጠርና በአዲስ አበባ ብናየው የተለያየ ነው። ስለዚህ አዲስ አበባን የሚመስል ሞዴል ወይም የትንበያ ስሌት እንስራ በሚል ነው አዲስ አበባን በመጀመሪያ ያደረግናት። ከዚሁ ጋር ተያይዞ ዓላማው ዶክተር ሀይላይ ቅድም እንደገለጸው በዋናነት ዓላማው የመከላከያ መንገዶች መንግስት፣ የጤና ጥበቃ ሚኒስቴርም እየተገበረ ያለው መከላከያ መንገዶች አሉ። እነዚህ መንገዶች ምን ያክል ውጤታማ ይሆናሉ በሚል በመረጃ ላይ የተመሰረተ ምክር በማቅረብ ህብረተሰቡም አምኖበት እውነት ነው ይከላከላል ብሎ እንዲተገብራቸውም ለማበረታታት ነው። ዶክተር ሀይላይ ቀደም ሲል እንዳነሱት በእርግጥ በተወሰኑ በጥናትምና ምርምር ዘርፍ ክፍተቶች እንዳሉ በዚህ በኮቪድ አስራ ዘጠኝን አስመልክቶ ጠቁመዋል። ከዛ ባሻገርስ ኢትዮጵያ በኩል እስካሁን በህዝቡም ሆነ በጤና ተቋማትና በመንግስት በኩል ወረርሽኙን ለመከላከልና ለመቆጣጠር እየተወሰዱ ባሉት እርምጃዎች ውስጥ ምን አይነት ክፍተቶች ያሉ፣ ምንስ እስካሁን የተከናወኑ ማለፊያ ተግባሮች ይገኛሉ? አመሰግናለሁኝ ካሳሁን። እንደገና እንግዲህ የኮቪድ በሽታውን ለመከላከል በኢትዮጵያ እየተወሰዱ ያሉ አንዳንድ ተስፋ ሰጪ ሂደቶች አሉ። ከዛው ባሻገር ግን የተወሰኑ ክፍተቶችም ይታያሉ። አሁን እየተደረጉ ያሉ እርምጃዎች ልጀምር። አንደኛ ለዚህ ለኮቪድ ተብሎ የተጠቋቋመ ታስክ ፎርስ አለ። ያ ታስክ ፎርስ በየጊዜው ኢትዮጵያ ውስጥ ካሉ ምሁራን እና ከኢትዮጵያ ውጭ ካለ ምሁራን እያስተባበረ ያለውን መረጃ ያቀብላል። እንደዚሁም ደግሞ በዕለት ተዕለት በኢትዮጵያ ውስጥ በሚደረጉ ድርጊቶችም ኮቪድ በሽታውን ለመከላከል በሚያመጥን መልኩ የተወሰኑ ስራዎች የተሰሩ ነው ሰው ይሄ ታስክ ፎርስ መቋቋሙ አንድ ትልቅ ነገር ነው። ሁለተኛ በተከታታይ የግንዛቤ መስጫ ሀሳቦችም ይደረጋሉ። ምናልባት ብዙዎቻችን የምናውቀው ነው። ልክ መጀመሪያ ስልክ ሲደወል በስልክ ጥሪ ኮቪድ ለመከላከል የሚጠቅምን ነገሮች ይወራሉ። በተለይ ከዚህ ከሶሻል ዲስታንሲንግ አንጻር ከእጅ ንጽሕና መጠበቅ የአፍና የአፍንጫ መሸፈኛ እነኝህ ነኝ ነገሮች ልክ ወደ ቴሌኮም ሲደወል ጥሪ ከማንሳት በፊት ያንን ነገር የማስታወስ ስራ ይደረጋል እና ያ በጣም ጥሩ ነገር ነው። ከዛ በተጨማሪም በተለይ በንክኪ ካላቸው ሰዎች ጋር የምፈለግ ይሄ ኮንታክት ትሬሲንግ የምንለው እንደዚሁም ደግሞ በሽታው የተያዙ የሚጠረጠሩ ሰዎች ልየታ ማድረግ በቤታቸውም ሊሆን ይችላል፣ ወይ ደግሞ በተለየ ለይቶ ማቆያም ሊሆን ይችላል። እንደዚሁም ባለን አቅም ደግሞ ሕክምናውን ከመስጠት አንጻር እነኝህ እነኝህ ነገሮች እየተሞካክሩ ነው ያሉት። ግን እነኝህ ብቻ በቂ ሊሆን ይችላል ብለን አናምንም። በተለይ ባለፈው ባለፈው ኮንፈረንሱም ስናዘጋጅ ከተነሱ ጥያቄዎች አንዱ ከአመራር ወይ ከሊደርሽፕ ጋር በተመለከተ ምን አይነት ተጽዕኖ አለው የሚለውን ጥያቄ ተነስቶ ነበር እና ይሄ ከ ከአዲስ አበባ እስከ ታች ድረስ እስከ እስከ ቀበሌ ድረስ ባለው አወቃቀር ለኮቪድ በሚያመች መልኩ እንደዚሁም ደግሞ ብዙ ጊዜ በተለያዩ የጤና ኤክስቴንሽን የምናውቃቸው የጤና ኤክስቴንሽን ባለሙያዎች በዛ ላይ ያላቸው ስራ ትኩረት ተሰጥቶ እንዲሰራ ቢደረግ መልካም ነው። በዛ ላይ የትንሱ የተለያዩ ክፍተቶች ይታያሉ የሚል ነገር አለ። ከዛ በተጨማሪ ከህብረተሰብ አንጻር ሲታይ መንግስት እነኚህ የመከላከያ መንገዶች በተለያየ መልኩ የግንዛቤ መስጫ ሂደት ቢቀጥልም ህብረተሰቡ አሁንም ዝንግ የመዘንጋት ስራ እየታየበት ነው። በታክሲ እናያለን፣ በተለያዩ ሰልፎች ላይ እናያለን እና የመዘንጋት ጉዳይ ስላለ እሱም ጥንቃቄ ቢደረግበት የሚል ሀሳብ አለን። ከዛ በተጨማሪ ደግሞ ጥናቶችም ቢሆን ለህዝብ በሚያመች መልኩ ወደ ትግበራ መቀየርም ትንሽ ክፍተት አለ ብለን እንገምታለን። በተለይ አሁን ትልቁ ክፍተት ያለው በተሰሩ ጥናቶች እና ፖሊሲ አውጪዎች በሚገባቸው መልኩ ጥናቱ ኮሚኒኬት እየተደረገ ነው ወይስ አይ፣ እየተደረገ አይደለም የሚለውንም ትንሽ ክፍተት አለ ብለን እንገምታለን። ሰው እነኝህ እነኝ ነገሮች እንደ ቻለንጅ ሊሆን ይችላሉ የሚል ሀሳብ አለ። ዶክተር ከፍያለውስ በተለይ እንደሚያውቁት ኢትዮጵያ ውስጥ አይደለም በአደጉ ሀገሮች ውስጥም ያሉት የጤና ተቋማት የወረርሽኙን በተስፋፋ ቁጥር ለመቋቋም ከባድ እክል ገጥሟቸው የሚታየውና በኢትዮጵያ በኩል በእናንተ ጽናት መሰረት የዚህ በተለይ የጤና ተቋማቱ ይህንን ወረርሽኝ ለመቋቋም ምን ያህል ዝግጁ ናቸው? ካልሆነስ ምን አይነት ድጋፎች ያሻቸዋል? ምንስ መደረግ አለበት የሚል አስተሳሰብ አለ። በእርሶ በኩል መልካም ካሳሁን፣ እንግዲህ ቅድምም ዶክተር ሀይ ላይ እንዳነሳው የዚህ በሽታ የሚያጋልጹ ነገሮች የተለያዩ ናቸው። ከዚህ ውስጥ ዋናው እና የመጀመሪያው ደግሞ በሽታውን መቆጣጠር የምንችለው ካለን ቅድመ ዝግጁነት ነው። ዋናው አንዱ መለኪያው ቅድመ ዝግጁነት ነው። ቅድመ ዝግጁነት ስንል እንግዲህ በተለያየ መንገድ ነው። አንደኛ መጀመሪያ ቫይረሱ እንዳይሰራጭ የሚያደርጉ ነገሮችን በመስራት ነው። ከተሰራጨ በኋላ ደግሞ ቫይረሱ የከፋ ጉዳት እንዳያመጣ፣ ብዙ ቁጥር ያላቸው ሰዎችን ለጸና እንዳይታመሙ ጤና አገልግሎታችን በቂ አድርጎ አዘጋጅቶ መጠበቅ ነው እና ከጤና አገልግሎት ዝግጁነት አንጻር ስናይ እንግዲህ ቅድምም እንዳልኩት አንዳንድ ቦታዎች ያለንን ዳታ ተጠቅመን ባየነው መሰረት ዝቅተኛ የሆነ የጤና አገልግሎት ሽፋን ያላቸው ቦታዎች በጣም የከፋ ሊታመሙ እና በከፍተኛ ሁኔታ ታመው በጠና ታመው ወደ ሆስፒታል ሲገቡ በቂው ክትትል ላያገኙ ይችላሉ የሚል ስጋት አለ። ያ ማለት ምንድን ነው? በኮቪድ ምክንያት የታመሙ ሰዎች ወደ ሆስፒታል ከገቡ በኋላ አንደኛው ሆስፒታሉ ምን ያክል የማከም አቅም አለው? ምክንያቱም ምንም እንኳ የሚያድን በሽታ ባይኖረውም እንደምናውቀው የመተንፈሻ አካላትን ስለሆነ ቫይረሱ የሚያጠቀው ሰዎች የመተንፈስ ችግር ያጋጥማቸዋል። በዚያን ጊዜም አጋዥ የመተንፈሻ መሳሪያ ተገጥሞላቸው ሕይወታቸው የሚታደጉበት ሁኔታ አለ። ስለዚህ ይህ አለ ወይ? በኛ አካባቢ አይሲዩ ብለን የምንጠራው ማለት ነው። ስለዚህ እሱ መሰለል ላይ ሰዎች ኦልሞስት ሁሉም ሰዎች በጠና ታመው የሚገቡ ሰዎች ለከፋ ሁኔታ ይጋለጣሉ ማለት ነው እና ይህን ይህ እንግዲህ በተለያዩ ቦታዎች በዝቅተኛ ሁኔታ ነው ያለው። በተለይ ቅድም እንዳልኩት በጠረፋማ አካባቢዎች በዝቅተኛ ሁኔታ ላይ ነው የምናገኘው። ስለዚህ ይህ መንግስትም፣ አካባቢው ያሉ ሰዎችም፣ በጎ አድራጎት ድርጅቶችም አንዱ ይህን ጥናት ያጠናንበት ዋናው ምክንያት ተጋላጭ ቦታዎችን ከለየን በዚህ አካባቢ የተለያዩ ሰዎች የቻሉትን ያክል እገዛ እንዲያደርጉ እንዲሁም ደግሞ በጎ አድራጎት ድርጅቶች ቦታዎች የት ላይ አስተዋጽኦ እናድርግ ብለው እንዳይቸገሩ ለይተው አስተዋጽኦ ለማድረግ እንዲያመቻቸው ነው እና እነ በጠረፍ ያሉ ቦታዎች ብዙ የዚህ አይነት እክል ሊገጥማ ሴ ቀድሞም እንዳልኩት ደግሞ በማዕከላዊ አካባቢ ያሉ ኢትዮጵያዎችን በተለይ ሲቪሪቲ ወይም ደግሞ በጠና ሰዎች ታመው ሊከሰቱበት ይችላል ብለን ያሰብነው ነው ነው እንግዲህ ካሳሁን እዚህ ላይ ምናልባችን አንስቼ ማለት የምፈልገው ነገር ምንድን ነው፣ እንደዚህ አይነት ጥናቶችን ስናጠና ምንጊዜም የራሳቸው የሆነ ውስንነት አለው። አንድን ጥናት ሙሉ በሙሉ ወይም ደግሞ በሞላ እንዳለ ትክክል ነው ብለን አንወስደውም። የራሱ የሆኑ ሊሚቴሽኖች የምንለው ወይም ደግሞ ጉድለቶች ይኖሩታል። ያንን ግምት ውስጥ በማስገባት ነው ምንጊዜም ማንኛውም ጥናት ጠና የሚጻፈው እና በቀጣይ የዚህም ጥናት የተሻለ አመላካች እንዲሆን የተለያዩ ሀሳቦች አሉን። ይህም አንደኛው ቅድም ዶክተር ያየህ እራድ እንዳለው የቫይረሱ ቁጥር ወደፊት ሊጨምር እንደሚችል እና መቼ ከፍተኛ ቁጥር ሊያሳይ እንደሚችል ተንብየዋል። ስለዚህ ያንን ግምት ውስጥ በማስገባት እና አሁን ደግሞ ያለውን የቫይረሱን ቁጥር ግምት ውስጥ በማስገባት ይህንን የካርታ መግለጫ ወይም ደግሞ ተጋላጭነት የሚያሳየውን ካርታ በተሻለ መንገድ ለመስራት ወደፊት እቅዳለን። ሌላው ደግሞ እዚህ ያላካተት ናቸው ጠቋሚና ጥሩ የሆኑ ጠቋሚዎች አሉን፣ መረጃ ወይም ደግሞ ዳታ ባለመኖሩ ምክንያት እነሱንም አካተን ወደፊት በተሻለ መንገድ ደግሞ ይህ ካርታ የተሻለ ገላጭ እንዲሆን እየሰራን እንገኛለን። እንግዲህ አብረንም እንደዚህ እንደዚህ አይነቶች ሳይንቲፊክ የሆኑ ጥናቶችን ወደፊት ከተለያዩ አካላት ጋር ሆኖ ለመስራት እቅድ ይዟል። ስለዚህ ይህም የዚህ እቅድ አካል ሆኖ ወደፊት ጥናቱን አሁን ያየናቸውን ጉድለቶች አሟልተን የተሻለ ነገር ለመስራት እናስባለን ብዬ አስባለሁ፣ ካሳሁን። ከዚያ ውጭ ግን ይህ ጥናት እንዳልኩ የትኞቹ አካባቢዎች ተጠቂ ናቸው ብለው ስለሚለይ ከዚያ ላይ ሰዎች ጥንቃቄ እንዲያደርጉ እንዲሁም ደግሞ አቀድመ አንተም እንዳነሳኸው ዝቅተኛ የሆነ ቅድመ ዝግጅት ያለባቸው ቦታዎች ራሳቸውን እንዲያዘጋጁና ወደ ከፍተኛ ዝግጅነት እንዲሄዱ ያግዛል ብዬ አስባለሁ ካሳሁን። ዶክተር ያየ አዲስ፣ በዚሁ ከእርስዎ ትንባያ ሞዴል ጋር ተያይዞ ይህንን ጥናት ስታደርጉ የትንበያ ሞዴሉ የተመሰረተው በምን አይነት የሞዴሎች አጠቃቀም ላይ ነው? ሁለት የተሟላና ጥራት ያላቸው ዳታዎች ኢትዮጵያ ውስጥ ያለመኖሩ ጉዳይስ የትንባያችሁን ሙሉእነት ላይ ምን የሚያሳድረው ተጽዕኖ አለ? አመሰግናለሁ። ካሳም እንግዲህ አንተ እንዳልከው የተጠቀምነው የትንበያ ዘዴ የቫይረሱን የተፈጥሮ ዑደት ወይም ናቹራል ሂስትሪውን ከሂሳብ ቀመር ጋር በማቀናጀት ነው። ይህም የአዲስ አበባን ሕዝብ በተለያዩ ደረጃዎች በመክፈል ነው። የመጀመሪያው ደረጃ ማንኛውም ሰው ለቫይረሱ ተጋላጭነት እድል አለው። ቀጥሎ በቫይረሱ የተያያዘ ሰው ደግሞ የተጋለጠ ይባላል። ከተወሰኑ ቀናት በኋላ እንግዲህ እነዚህ ቀናትም ከመረጃ ነው የሚመነጩት ወደ ይሄ ሰው ከዚህ ሰው ቫይረሱ ከውስጡ ይራባ እና ከሰውነቱ ወጥቶ ወደ ሌላ መተላለፍ የሚደርስበት ደረጃ ይደርሳል። ከዚህ ቀጥሎ በዚህ የማስተላለፍ ደረጃ ከቆየ ከተወሰኑ ቀናት በኋላ የመዳን የመሞት ወይም ደግሞ በምርመራ ከተገኘ ወደ ለይቶ ማከሚያ የመወሰድ እድላለው ማለት ነው። ስለዚህ ይሄን ሂደት ይህን ሂደት ነው በሂሳብ ቀመር ውስጥ አስገብተን የሰራ ነው። ነገር ግን የሂሳብ ቀመሩ ከአንደኛው ደረጃ ለምሳሌ ከተጋላጭነት ወደ ቫይረሱ የመያዝ ድሉን በመረጃ ላይ የተመሰረተ ነው መሆን ያለበት። ለምሳሌ አንድ ሰው ለስንት ሰው ያስተላልፋል የሚለውን መረጃ እኛ የተነበይ ነው። አሁን ካለው በየቀኑ ሪፖርት ከሚደረገው ኮቪድ አለባቸው የተባሉ ሰዎች ቁጥር ነው ለአዲስ አበባ። ይሄ መረጃ ግን የራሱ ጉድለት አለው። ምክንያቱም ይሄ መረጃ በመመርመር አቅማችን፣ ሰዎችን በመድረስ አቅማችን የተወሰነ ነው። ሁሉንም መርምሮ ላያደርስ ይችላል። ስለዚህ ሞዴላችንም ይሄን ውስንነት አብሮ ያካትታል ማለት ነው። አንድ የትንበያ ሞዴል በመረጃ ላይ ካልተመሰረተ እውነታውን ማሳየት አይችልም ወይም እውነተኛ ሊከሰት የሚችለውን ነገር መተንበይ ያቅተዋል ማለት ነው። በተለይ ማን ቫይረሱን ለማን አስተላለፈው ወይም ማን ከማን ቫይረሱን አገኘው የሚለው መረጃ በጣም ወሳኝ ነው። ይሄ እንዴት ይደረጋል? ለምሳሌ ፖዘቲቭ የሆኑ ሰዎች፣ በሽታ ያለባቸው ሰዎች ሲመዘገቡ የእነሱ መለያ ቁጥር ይኖራል። እነሱ ቫይረሱን ያገኙበት ምንጩ ደግሞ ሰው መለያ ቁጥር ይኖራል ማለት ነው። ስለዚህ ንክኪዎችን በዚህ መመዝገብ ይቻላል። ይህን አይነት ዴታ ከወረቀትም አልፎ በቴክኖሎጂ ታግዞ ወደ መረጃ ቋት ከገባ፣ ይሄ ደግሞ ለተመራማሪዎች በተገቢው መንገድ ከደረሰ፣ ሞዴላችንም ይህን መረጃ ተጠቅሞ ስለሚሰራ የተሻለ እውነታውን ማሳየት የሚችል ትንበያ ይሆናል ማለት ነው። ስለዚህ አሁንም እድሉ አለ ብዬ ነው የማስበው። ገና ነው ብዙ ወረርሽኝ ያን ያክል አልሰፋም ከምንጠብቀው አንጻር። ስለዚህ ይህን በዴታ በመረጃ ዙሪያ ያሉ ሰዎች የኢፒኤችአይም ሚኒስትሪ ኦፍ ሄልዝም ይህን ማሰብ አለባቸው። በነገራችን ላይ በኮቪድ የምናዳብረው የመረጃ አያያዝ ስርዓት አሁን ላሉብን ተላላፊ በሽታዎች፣ ለምሳሌ እንደ ቲቪ አይነት በሽታዎች፣ ለወደፊቱ ደግሞ እንደዚህ እንደ ኮሮና በየጊዜው ለሚገጥሙን ወረርሽኞች ትልቅ ልምድና ግብዓት ይሆነናል። ይህን አያያዝ መልመድ ማለት ነው። ሌላው በሞዴላችን ላይ ያላሳየ ነው ለምሳሌ ሞት ምን ያክል ይሆናል ምን ያክል ሰው በጸና ይታመማል የሚለውን አላሳየ ነው ይህን ያላሳየንበት ምክንያቱም መረጃ ስለሌለን ነው እስካሁን ኢትዮጵያ ውስጥ ሪፖርት ከተደረጉ ሰዎች ምን ያክሉ በጸና ታመሙ ምን ያክሉስ ሞቱ ምን ያክል ሆስፒታል ላይ ቆዩ የሚለው መረጃ በእያንዳንዱ ታማሚ መረጃው ተሰብስቦ ተመራማሪዎች ቢሰጥ ይህን መተንበይ ቀላል ያደርገዋል። ይህ ሲሆን ግን ያው አንድ የስነ ምግባር ጉዳይ አለ። ይህም ታማሚዎችን በማይለዩበት ሁኔታ በተለየ ልዩ ቁጥር በማድረግ ሰዎችን የከሌ ነው የከሌ ትናት ማለት በማይቻልበት ሁኔታ ነው መረጃዎችን መሰራጨት ያለበት፣ ያው የስነ ምግባር ጉዳይን ስለሆነ። ስለዚህ እኔ በዋናነት ማተኮር ምፈልገው አሁንም በመረጃ አያያዛችን ነው። ይሄን መረጃ በወረቀት ያለውንም በመረጃ ቋት አስገብቶ ጥራቱን ለመጠበቅ ደግሞ የመረጃ አስተዳዳሪዎችን ወይም ዴታ ማኔጀሮች አሰማርቶ በደንብ መያዝ ይጠቅመዋል ማለት ነው። ስለዚህ የእኛ ሞዴል ከዚህ ከመረጃ ውስንነት አንጻር ትንበያውም በዛው ልክ ውስንነቱን አብሮ ይጋራል ማለት ነው። አመሰግናል ከዛው በትንበያችሁ ላይ በተለይ ወረርሽኙ በከፍተኛ መጠን የሚስፋፋበት ወራት ወይም ጊዜያት በእናንተ ጥናት የሚያመለክተው ምንድን ነው? የዚህን ትንበያ ውጤት ስናገር እነዚህን ውስንነቶች ከግንዛቤ ውስጥ በማስገባት ነው። ለምሳሌ አንድ ሰው ለስንት ሰው ያስተላልፋል የሚለውንም ስንተነብይ በሁለት በዝቅተኛ ትንበያ እና በከፍተኛ ትንበያ አማካኝነት ነው። ስለዚህ በከፍተኛው ስናደርገው ወደ ሐምሌ አጋማሽ ይወስደናል። መካከለኛ ስናደረገው ወደ ነሐሴ ይወስደናል። በዝቅተኛ ስናደረገው ወደ መስከረም አጋማሽ ይወስደናል። ይሄ አሁንም በመረጃዎቹ ውስንነት አብሮ ይወሰናል ማለት። ስለዚህ እኛ ምንድን ነው ያደረግነው ከፍተኛና ዝቅተኛ እና አማካዩ በሚል ነው የወሰድነው። አሁን ኤግዛክት በትክክል ይሄ ይሆናል ብለን አይነት ውሳኔ መወሰን አንችልም ማለት ነው። በቅድሚያ ዶክተር ሀይ ላይ የምርምር ስራዎች ከተሰሩ በኋላ አብረው የምክረ ሀሳቦችም ይቀርባሉ ያለ ፖሊሲ ግብአት ዲውል ና ይሄንኑ የወረርሽኙን ለመከላከል ና ለመቋጠር እንዲያግዙ የሚቀርቡ ምክረ ሀሳቦች አሉ። ምክረ ሀሳቦቹ በርካታ ሊሆኑ ይችላሉ። ሁሉንም መተግበር ስለሚያውክ በመንግስት በኩል የተወሰኑ ተመርጦ ነው የሚቀርቡት። ቅድምም ቅድም ያነሱት መልክም ደግሞ በተለይም የፖሊሲ ቀራጮች በሚገባቸው መልክ ማቅረብ በኤክስፐርቶች ወይም በተጠባቢዎች ዘንድ ያም እንደሚጠበቅ ነውና፣ ይህን ተከትሎ በተለይ የእናንተ የጥናት ቡድን ለፖሊሲ ቀራጮች ከቀረቧቸው ዋነኛ በአስቸኳይ ሊተገበሩ ወይም ቢተገበሩ የበለጠ ህይወት ሊያድኑ ይታደጉ ይችላሉ ለው ምክረ ሀሳብ ምንድን ነው? በምን የትኛው በፖሊሲ ላይ ተቀርጾ ተግባራዊ ግብር ላይ እንዲውል ነው የምትሹት? አንድ ወይም ሁለት ወይም ሶስት በፖሊሲ ደረጃ። አመሰግናለሁኝ። ካሳሁን እንግዲህ አሁን ያለው ገና ነው ያለው ምንድን ነው እያደረግን ያለ ነው። መጀመሪያ ስራው በሂደት ስላለ ለፖሊሲ አውጪዎች በሚመች መልኩ በሁለት ገጽ ከሁለት ገጽ ባነሰ ለማዘጋጀት እየሰራ ነው ያለ ነው። ሁለተኛ እንደዛ ከማቅረባችን በፊት ግን አሁን ኢትዮጵያ በተለይ ጤና ጥበቃ ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ሳይንስ የፐብሊክ ሄልዝ ኢንስቲትዩት የሚያዘጋጃቸው ኮንፈረንሶች አሉ። ከሳይንስ እና ቴክኖሎጂ አንጻር ሰው በነዛ ስራዎች መጀመሪያ ይቀርባሉ። ወደ ቀጥታ ወደ ትግበራ ከመሄዳችን በፊት ሰው ከነኝህን ሰርተን ካጣራን በኋላ እና ስምምነት ከደረስን በኋላ ነው ወደ ፖሊሲ አውጪዎቹ የምንልከው የት አካባቢ ሊሆን ይችላል የሚለውን ነገር ላይ ግን ትንሽ መናገር ይቻላል። አንደኛ ነገር ከመከላከያዎቹ አንጻር በተመለከተ ነው። በተለይ ይሄ ሶሻል ዲስታንሲንግ የተባለ ያለው እንዴት ተደርጎ ወደ ተግባር ሊቀየር ይችላል የሚለውን አንድ በዛ ዙሪያ ሊሆን ይችላል። ምናልባት በኋላ የምንወስበው ነገር ቢሆንም አቅጣጫው ስናይ ወይ ስራ በሽፍት መስራት ሊሆን ይችላል፣ ወይ ባሶቹ ወይ ታክሲዎቹ በሽፍት መንቀሳቀስ ሊሆን ይችላል፣ ወይ መስሪያ ቤቶቹ የተወሰን መስሪያ ቤት በተራ አንድ መስሪያ ቤት ሰኞ፣ ሌላኛው መክሰኞ፣ ሌላኛው ሮብ፣ እንደዛ አይነት የሚሰራበት ሁኔታ ከማስተካከል አንጻር ሊሆን ይችላል። ሰው አንደኛው የፖሊሲ አቅጣጫ ሊሆን የሚችለው በዚህ ዙሪያ ነው። ሁለተኛው የፖሊሲ አቅጣጫ ሊሆን የሚችለው ከግንዛቤ አንጻርና ከየአፍና የአፍንጫ መሸፈኛ አጠቃቀምን በተመለከተ ነው። ሁለት ነገር ነው እዚህ ላይ የምናየው፣ አንደኛ መጠቀም ራሱ፣ ሁለተኛ ደግሞ በአግባቡ መጠቀም በተመለከተ ሰው በዚህ ዙሪያም የተወሰነ ፖሊሲ እናደርጋለን፣ አቅጣጫ እንሰጣለን ብለን እንገምታለን። ሶስተኛ ደግሞ ቅድም ዶክተር ክፍያለው የገለጸውን ከአጠቃላይ ዝግጅት አንጻር ሪፐርድነስ ከምንለው አንጻር በዛ ዙሪያም በተለይ አሁን በሽታው አዲስ አበባ አካባቢ ነው ያለው። በስፋት ወደ ሌላ እንዳይዛመት ምን መደረግ አለበት? የሌሎቹ ይሄ የዕለት ተዕለት ክትትል ወይ ሰርቬሊያንስ የምንለው እንዴት ተደርጎ መጠናከር ይችላል፣ የሚለውንም በዛ ላይ በተመለከተም የተወሰኑ የፖሊሲ አቅጣጫዎቹ መነካካችን አይቀርም። በአራተኛ ደረጃ የኮሚኒቲ ሄልዝ የምንላቸው የጤና ኤክስቴንሽኖች ሊሆኑ ይችላሉ ወይ ደግሞ ሌላች የልማት ቡድን የሚባል አሉ እና እነዛ እንዴት አድርገው በተለይ በልየታ ወይ ኮንታክት ትራሲንግ እንዴት አድርገን መጠቀም እንችላለን የሚለው እና ሌላው በአጠቃላይ ኮሚኒቲ ሄልስ በዛ በኮቪድ ዙሪያ ላይ ምን አይነት አስተዋጽኦ ሊኖራቸው ይችላል የሚለውን ነገርም የምንነካካው የሚሆን ይሆናል። ጠቅለል ባለመልኩ በእነዚህ ዙሪያ የሚያተኩር ነው የሚሆነው። ዶክተር ከፈለ ዶክተር ሀይላይ ከጨመረው ላይ አጭር ነገር ለመጨመር ያክል ሌላው ደግሞ ከዚህም ጥናት መሰረት አድርገን ምናልባት ለመንግስት አካላት የምንሰጣቸው ወይም ደግሞ ለጤና ጥበቃ ሚኒስቴር የት አካባቢ ላይ ነው አተኩረው ምርመራዎችን ማድረግ ያለባቸው የሚለውም አሁን እያገኘ ነው ያለው የቫይረስ ቁጥር በየቀኑ የምናየው ሪፖርት የሚደረገው ከምርመራዎቹ መሰረት ነው። በመረመርነው ቁጥር ነው ያን ይህን እያገኘ ነው ያለ ነው እና እሱን አጠናክሮ ለመቀጠል እና በተሻለ መንገድ ሰዎችን ለመለየት የት አካባቢ ላይ ነው አተኩረው ምርመራ ቢያደርጉ በሽታውን መቆጣጠር የሚቻል እና መለየት የሚቻል የሚልም እንዲሁ እንትን እናደርጋለን። ሌላው ደግሞ ከዚሁ ጋር ተያይዞ እቀባዎችን ስን ለምሳሌ የእንቅስቃሴ እገዳዎችን ስንጥል ደረጃ በደረጃ ማድረግ እንዳለብን እና አንድ ላይ ሁሉንም አካባቢ በተመሳሳይ መንገድ እቀባ ከማድረጋችን በፊት በመረጃ ላይ በተመሰረተ ለይተን አንዱን ቦታ ቅድሚያ ከዚያ እያድርን በደረጃ መሄድና እንዲሁም በአጠቃላይ የጤና ስርዓታችን እና የበሽታ የመለየት ስርዓት ወይም ደግሞ ሰርቪላንስ ሲስተም ማለታችን ነው። ይህንን አጠናክረን መቀጠሉ ትልቅ ቫይረሱን ቀድመን ለመለየት እና እንዳይስፋፋ ለማድረግ ጠቃሚ ስለሆነ ይህንንም ግምት ውስጥ የምናስገባበት እና የምናይበት መንገድ ነው ያለ ካሳሁን ዶክተር አየር አዲስ አመሰግናለሁ። ካሳ ካሳሁን ጓደኞች ያሉት ላይ ማጠንከር ነው የምፈልገው። የትንበያ ሞዴል የአፍና ፍንጫም መሸፈኛ መጠቀም ምን ያክል ውጤታማ እንደሆነ አሳይቷል። እና ይሄ አሁን እየተደረገ ያለው የሚንቀሳቀሱ ሰዎች በተለይ የአፍና መሸፈኛን በደንብ እንዲጠቀሙ አቅርቦቶቹ ደግሞ በደንብ ጥሩ አቅርቦት እንዲኖር ተመጣጣኝ ዋጋ ያላቸው የአንድ የአፍና መሸፈኛ እንኳን ውጤታማነቱ ወይም የመከላከል አቅሙ እስከ አንድ ሶስተኛ ወይም ሰላሳ ፐርሰንት አድርሰ ነው እንኳን ወረርሽኝም በአንድ ሶስተኛ የመቀነስ አቅም አለው እና በደንብ እዚህ ላይ እንዲሰራ ሌላው አሁን የኢትዮጵያ ለይቶ ማቆያዎች ከጊዜ ሂደት መሙላታቸው አይቀርም። በቅርቡም የጤና ጥበቃ ሪፖርት የሚያሳየው እሱ ነው። ስለዚህ ሰዎች ቤታቸው ወይም በአካባቢያቸው ራሳቸውን እንዲለዩ ማስተማር እና ለዚህም የሚሆን እንዴት ጋይድላይን ወይም እንዴት መለየት እንዳለባቸው መንገዶቹ ወይም ዘዴዎቹ መነገር አለባቸው። ይህም በመደበኛ በሆነ ነገር ተጽፎ በሚዲያም ለሕዝቡ መሰራጨት አለበት። ምክንያቱም ሁሉንም ወደ ለይቶ ማቆያ አስገብተን አንዘልቀው ወረርሽኝ ሲስፋፋ። ነገር ግን እነዚህ ለይቶ ማቆያዎቻችን ደግሞ በሽታን እንዳያሰራጭ ሰውየውን የመገደብ አቅም ሊኖራቸው ይገባል ያ እንዲሆን በዚህ ደረጃ ወጥቶላቸው ወይም ዘዴዎቹ በደንብ ተገልጸው ለህብረተሰቡ ማስተማር ይገባል ማለት ነው። ይህን መጨመር ነው የምፈልገው። አመሰግናለሁ። ካሳሁን፣ መልካም። ዶክተር ሀይላይ አብርሃ በፍሬንድርስ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ ዶክተር ከፍ ያለ ዋለነ በከርተን ዩኒቨርስቲ የህብረተሰብ ጤናና ቴሌቶን የህፃናት ምርምር መካነ ጥናት ተመራማሪ፣ ዶክተር ያየ ይራድ አለሙ በሞናሽ ዩኒቨርስቲ የተላላፊ በሽታዎች ተመራማሪና መምህር፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። ከሳ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.